የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 25 2015 ዓ ም ዝግጅታችን ጀመረ። የሰላም ስምምነቱ ትግበራ ሂደት ግልጽ መሆን እንዳለበት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ ተናገሩ። የብልጽግናና ና የህወሀት እንዳይሆን አካታች ይሁን አካቱን ብለን ነበረ። እድሉን አልተሰጠንም ነበር። ከዛ በኋላ አሁንም ቢሆን ያው ግልጸኝነቱ ኤክስትሪምሊ ይጎላል። የዚህንና የሌሎች በርከት ያሉ ቅርብሮችን ዝርዝር ዘገባ በምሽቱ ዝግጅታችን ይዘንላችኋል። ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋው። የዌብና ማህበራዊ ገጽ ፕሮዲሰራችን አባየው ገበያው ናት እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን የምሽቱን ዋና ዋና የዓለም ዜናዎችን አስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች የምሽቱን ያለም ዜና የማሰማችሁ ቆንጅ ይታየ ነኝ። በደቡብ ምስራቅ ናይጄሪያ በመኪና አጀብ ላይ በተፈጸመ የቦምብ ጥቃት አራት የጸጥታ ጥበቃ አባላት መገደላቸውን ባለስልጣናት አስታወቁ። አንድ የቀድሞ መንግስት ባለስልጣንን ኢላማ አድርጎ የነበረ ጥቃት ነው ተብሏል። ከአሶሽየትድ ፕሬስ የደረሰንን አጭር ዘገባ እንግዱ ወልዴ ያቀርበዋል። ኢሞ ስቴት በተባለችው የናይጄሪያ ክፍል የቀድሞ የአካባቢው ገዢ የነበሩትን ኬዲ ኦሃኪም ይዞ በነበረው የመኪና አጀብ ላይ በተወረወረ ቦምብ ሶስት ፖሊሶችና አንድ የፓራሚሊተሪ አባል መገደላቸውን የፖሊስ ኮሚሽነር ሞሐመድ ባርዴ አስታውቀዋል። ኦሐኪም ላይ የደፈጣ ጥቃት ተፈጽሞባቸዋል፣ ግን በዘዴ አምልጠዋል። በሌላ መኪና የነበሩ አራቱ የጸጥታ አስከባሪዎች ተገድለዋል። ጥቃቱ በግጭት በታመሰው የደቡብ ምስራቅ ናይጄሪያ ክፍል መንግስት ሰላም ለማስፈን በሚያደርገው ጥረት ላይ እንቅፋት ይሆናል። በደቡብ ምስራቅ ናይጄሪያ ክፍል ባለፉት ዓመታት ውከት እየጨመረ መጥቷል። ይህም በአብዛኛው ተገንጥለው ነፃ ሀገር ለመመስረት የሚጥሩ ቡድኖች በሚያደርሱት ጥቃት ምክንያት ነው ተብሏል። ተገንጣዮች የተባሉትና ራሳቸውን የቢያፍራ ነባር ሕዝቦች ብለው የሚጠሩት ቡድኖች ሕዝበ ውሳኔ እንዲደረግ በሚጠየቅበት በዚህ ወቅት ጥቃታቸውን የጨመሩ መምጣታቸውን የአሶሲትድ ፕሬስ ዘገባ አመልክቷል። ጥቃቶቹ በአብዛኛው በደቡብ ምስራቅ የአገሪቱ ክፍል ባለሥልጣናትንና ጸጥታ ጠባቂዎችን ኢላማ ያደረጉ መሆኑን የግጭት ተንታኞች ይናገራሉ። ጥቃት ፈጻሚዎቹን ለመያዝ አሰሳ መጀመሩን ባለስልጣናት ጠቁመዋል። በአገሪቱ በሚቀጥለው ወር በሚደረገው ምርጫ ምክንያት የጸጥታ ሁኔታው ይበልጥ እንዳይበላሽ የአካባቢው ነዋሪዎች ይሰጋሉ። ባለፈው መስከረም አናምብራ በተባለ ግዛት በአንድ የፓርላማ አባር ላይ በተፈጸመ የደፈጣ ጥቃት አራት ፖሊሶች ተገድለዋል። ከዛ ጥቃት በኋላ የአገሪቱ ፕሬዚደንት ሞሐመዱ ቡሃሪ በሁከት የታመሰው አካባቢ ጉዳይ እጅግ እንዳሳሰባቸው ተናግረው ነበር። ወደ ሴኔጋል ስናቀና በሴኔጋል ፓርላማ ውስጥ በተፈጠረ ረብሻ ነፍሰ ጡር በሆኑ የገዢው ፓርቲ ተወካይ ላይ ድብደባ ያደረሱ ሁለት የተቃዋሚ ፓርቲ አባላት መታሰራቸው ተሰማ። የሴኔጋል ፍርድ ቤት ሁለቱን የፓርላማ አባላት በስድስት ወር እስራት እንዲቀጡ ውሳኔ ሰጥቷል። በታህሳስ መጀመሪያ በተካሄደው የፓርላማው ጉባኤ ላይ በቴሌቪዥን በታየው ሁከት የተቃዋሚ ፓርቲ አባሉ ማሳት ሳምፕ የገዢው ቤኖ ቦክ ያካር ፓርቲ ተወካይዋን ኤሚ ኢንዳይን በጥፊ ሲመቷቸውና እሳቸውም ወንበር አንስተው ሲወረውሩባቸው ታይቷል። ከዚያም ሌሎች የምክር ቤት አባላት ገፍትረው ከጣሏቸው በኋላ ሆዳቸው ላይ በእርግጫ መጥተዋቸዋል። ጥቃቱን ያደረሱባቸው ሁለቱ የምክር ቤቱ አባላት 8200 ዶላር ካሳ እንዲከፍሏቸው ዳኛው አዘዋል። በሊቢያ በአንድ ወቅት የእስላማዊ መንግስት ቡድን ጠንካራ ይዞታ በነበረችው ማዕከላዊዋ የጠረፍ ከተማ ሲርት በጅምላ መቃብር የተቀበሩ 18 አስከሬኖች መገኘታቸውን የሀገሪቱ ባለስልጣናት አስታወቁ። ደብዛቸው የጠፉ ሰዎች ጉዳይ ባለስልጣን በተባለው የመንግስቱ መስሪያ ቤት እሁድ ዕለት ባወጣው መግለጫ የጅምላ መቃብሩ ተቆፍሮ አጽሞቹን ማንነታቸውን በምርመራ ለማጣራት በከተማዋ ወደሚገኝ ሆስፒታል ወስደናል ብሏል። የቀድሞ የሊቢያ አምባገነን መሪ የመዋመር ጋዳፊ የትውልድ ከተማ የሆነችውን ስርትን የእስላማዊ መንግስት ቡድን ታጣቂዎች እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ተቆጣጥረዋት እንደነበረ ይታወሳል። በቅርብ ጊዜያት ሊቢያ ውስጥ በርካታ የጅምላ መቃብሮች መገኘታቸው ተመልክቷል። ሩሲያ የድሮን ጥቃቷን አባብሳለች ሲሉ የዩክሬን ፕሬዝደንት አስጠነቀቁ። የሩሲያ ኃይሎች ትናንት ሌሊቱን በተለያዩ የዩክሬን አካባቢዎች ላይ የአየር ጥቃት ማድረሳቸው ተሰምቷል። ሩሲያ በኢራን የተሰሩ ድሮኖችን በይበልጥ እየተጠቀመች ነው ሲሉ የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ አስጠንቅቀዋል። የሩሲያ ሚሳይሎችና መድፎች በኋለኛው ጥቃት የምስራቅ ዶኔትስክና ካርኪቭ አካባቢዎችን መደብደባቸውን የዩክሬን ባለስልጣናት አስታውቀዋል። ዘሌንስኪ በትናንት ማታ ንግግራቸው ሩሲያ በቅርብ ወራት እየተጠቀመችባቸው ባሉት ኢራን ሰራሽ ሚሳይሎች በዩክሬን ዙሪያ ለረጅም ጊዜ ማጥቃቷን ለመቀጠል ስለማቀዷ መረጃ አግኝተናል ብለዋል። በሌላ በኩል ትናንት ሰኞ ሩሲያ ባወጣችው መግለጫ በያዘችው በምስራቅ ዶኔስክ ግዛት ማኪቫ ከተማ ካምፕ ውስጥ የነበሩ 63 ወታደሮቿ በዩክሬን የሚሳይል ጥቃት እንደተገደሉባት ተናግራለች። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። ቻይና በርካታ ሀገሮች ቻይናውያን ተጓዦች ላይ ያስቀመጡት የኮቪድ-19 ምርመራ ሳይንሳዊ መሰረት የለውም ስትል ዛሬ ማክሰኞ ባወጣችው መግለጫ ተቃውሞዋን አሰምታለች። በቪኦኤ የዜና ክፍል የተጠናቀረውን አጭር ዘገባ ደረጀ ደስታ ያቀርበዋል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ፣ ባለፈው ሳምንት ባወጣው መመሪያ ከቻይና የሚመጡ ተጓዦች ከኮቪድ-19 ነፃ መሆናቸውን ማረጋገጫ ማሳየት አለባቸው ብለዋል። ፈረንሳይ፣ ብሪታንያ፣ ካናዳ፣ ደቡብ ኮሪያ፣ ስፔንና ካታር ቻይናውያን ተመሳሳይ ማረጋገጫ እንዲያቀርቡ ጠይቀዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ለሪፖርተሮች በሰጡት መግለጫ በውሳኔዎቹ መሠረት የአጸፋ እርምጃዎች እንደሚወሰዱ ተናግረዋል። ቻይናን ኢላማ በማድረግ በአንዳንድ ሀገሮች የወጣው የመግቢያ ገደብ ሳይንሳዊ መሠረት የሌለው ሲሆን አንዳንዶቹ እርምጃዎች ጨርሶ ተቀባይነት የሌላቸው ናቸው። የኮቪድ-19ን ውሳኔዎች ተገን በማድረግ ለፖለቲካ አላማ በሚያውሉት ላይ በውሳኔዎቹ መሠረት የአጸፋ እርምጃ መውሰዳችንን እንቀጥላለን። በቻይና ለኮቪድ-19 ቫይረስ የተጋለጡ ሰዎች ቁጥር እየበዛ ሲሆን ሌሎች መንግስታት ቻይናን ስለ ተጋላጮች መረጃ ግልጽነት ይጎድላታል ሲሉ ይከሳሉ። የአውሮፓ ሕብረት ባለስልጣናት በሚቀጥለው ረቡዕ የቻይና የኮቪድ-19 ፖሊሲን በሚመለከት ሊኖራቸው ስለሚገባ የተቀናጀ አቋም ለመምከር ይገናኛሉ ተብሎ ይጠበቃል። በእስራኤል በአዲሱ ቀኝ አክራሪው የጠቅላይ ሚኒስትር ቤንጃሚን ነተንያሁ መንግስት የካቢኔ ሚኒስትር የሆኑ አክራሪ ብሔርተኛ ዛሬ ለመጀመሪያ ጊዜ በተደጋጋሚ ግጭት የሚከሰትበትን የኢየሩሳሌም ቅዱስ ስፍራ መጎብኘታቸው ተነገረ። የሚኒስትሩን ጉብኝት ፍልስጤማውያን ጠብ ፈላጊነት ብለውታል። ኤታማር ቤን ጊቨር ዛሬ ማክሰኞ ብዛት ባላቸው ፖሊሶች ታጅበው በአይሁድ ዘንድ ቴምፕል ማውንት ቤተ መቅደስ በሙስሊሞች ዘንድ ደግሞ የአልአክሳ መስጂድ ግቢ ተብሎ የሚጠራውን ስፍራ ጎብኝተዋል። በተያያዘ ዜና ዛሬ ቀደም ብሎ በዌስት ባንኳ ቤተልሔም ከተማ አቅራቢያ አንድ የ15 ዓመት ወጣት በእስራኤል ወታደሮች ተተኩሶበት ተገድሏል። የእስራኤል የጦር ኃይል በጉዳዩ ላይ የሰጠው አስተያየት የለም። ዩናይትድ ስቴትስ ከደቡብ ኮሪያ ጋር በአጣዳፊ ሁኔታዎች ምላሾቻችንና ሌሎቹን የመከላከያ ትብብሮቻችንን ማስፋፋትን በሚመለከት ከመወያየት ውጪ ከሶል ጋር የጋራ የኒውክሌየር ልምምድ ለማድረግ እቅድ የላትም ሲሉ አንድ ከፍተኛ ያስተዳደሩ ባለስልጣን ተናገሩ። ዩናይትድ ስቴትስ ይህንን ያስታወቀችው የደቡብ ኮሪያ ፕሬዚደንት በትናንት ቃለመጠይቃቸው የተናገሩትን ተከትሎ ነው። በኢራን ጸረ መንግስት ተቃውሞ ከአራት ወራት በፊት ከተቀሰቀሰ ወዲህ 516 ተቃዋሚ ሰልፈኞች መገደላቸውን መቀመጫው ዩናይትድ ስቴትስ የሆነ የሰብአዊ መብት ተቆጣጣሪ ቡድን ተናገረ። በእንግሊዝኛ ያህጽሮት መጠሪያው ሂራና የተባለው የሰብአዊ መብት ተሟጋቾች የዜና አገልግሎት ትናንት ሰኞ ባወጣው መግለጫ ከተገደሉት መካከል ሰባዎቹ ልጆች ናቸው ብሏል። በመጨረሻም ለታላቁ ብራዚላዊው የእግር ኳስ ንጉሥ ለፔሌ ዛሬ በትውልድ ከተማው በሳንቶስ ጸሎተ ፍትሃት ተካሂዷል። ከትናንት ጀምሮ ሐዘንተኞች ለሳንቶስ ክለብ በተጫወተበት ሳምፖሎ ከተማ አቅራቢያ በሚገኘው ቪላ ቤልሚሮ ስቴዲየም ለስንብት በተቀመጠው የፔሌ አስክሬን አጠገብ በማለፍ አክብሮታቸውንና ፍቅራቸውን በመግለጽ ተሰናብተውታል። ፔሌ በካንሰር ሕመም ምክንያት በተወለደ በ82 ዓመቱ ያረፈው ባለፈው ሳምንት ሐሙስ ሲሆን የጸሎተ ፍትሃትና ሽኝት ስነ ሥርዓቱ ከተከናወነ በኋላ አስክሬኑ በትውልድ ከተማው በሳንቶስ ጎዳናዎች ተጉዞ ቀብሩ በዛሬው ዕለት እንደሚፈጸም ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅት ታዬን ለዓለም ዜናዎቹ እናመሰግናለን። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ታህሳስ 25 2015 ዓ ምት ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ አብይ ርዕስ ዘገባችን እንወሰዳችሁ። በቀዳሚ የአብይ ርዕስ ዘገባችን የሰላም ስምምነት አተገባበር ሂደቱን የተመለከተ ዘገባ እናስደምጣችኋለን። የሰላም ስምምነቱ አተገባበር ሂደት ይበልጥ ግልጽ መሆን እንዳለበት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊ ዶክተር ራሄል ባፌ አሳሰቡ። የስምምነቱን የትግበራ ጅማሮ ያደነቁት ዶክተር ራሄል ነገር ግን ሰላሙ ዘላቂ እንዲሆን ትግበራው አካታችና ግልጽ በሆነ መንገድ መካሄድ ይኖርበታል ብለዋል። የመተማመን እጦት ለሰላም ስምምነቱ ትግበራ እንቅፋት ሆኖ መቆየቱን የሁለቱም አካላት መግለጻቸው ይታወሳል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ማንነቱን በግልጽ ባይጠቅሱም ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ብለዋል። የኤርትራ ኃይሎች ካለፈው አርብ ጀምሮ ከትግራይ ክልል አንዳንድ አካባቢዎች ለቀው እየወጡ መሆናቸውን ሮይተርስ የአይን እማኝ ናቸው ያላቸውን ጠቅሶ መዘገቡ ይታወሳል። ኬኔዲ አባተ እነዚህን መረጃዎች አካቶ ዘገባ ያስደምጠናል። ከሁለት ወራት በፊት በደቡብ አፍሪካ ፕሪቶሪያ የተደረሰው የሰላም ስምምነት ወደ ትግበራ ምዕራፍ ተሸጋግሮ በሁለቱም አካላት የተለያዩ የስምምነቱ ነጥቦች በመተግበር ላይ መሆናቸው ይታወቃል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪና የኢትዮጵያ ተደራዳሪ ቡድን አባል አምባሳደር ሬድዋን ሁሴን የሰላም ስምምነቱን የትግበራ ሂደት በተመለከተ ሰሞኑን ለፖለቲካ ፓርቲዎች ማብራሪያ ሰጥተዋል። ማብራሪያው አጥጋቢ እንዳልሆነ የገለጹት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢትዮጵያ የሶሻል ዴሞክራቲክ ፓርቲ ኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌ የሰላም ስምምነቱ አተገባበርም ግልጽነት ይጎድለዋል ይላሉ። አተገባበሩ ትንሽ ዲሌይ ቢኖርም ን ፕሮሰስ እንደሆነ ና እነዚህ አደራዳሪዎች እነ ኦባሳንጆም የሚመጡበት ፕሮሰስ ነበረ እነሱም ቶሎ ያለ መምጣት ነገርም ለማዘግየቱ እንደ አንድ ምክንያት እንደሆነ ግን ሁለቱም ሳይል ላይ ፈቃደኝነት እንዳለ በቲፒኤልኤፍ በኩልም ወደ መጋዜ ናቸው አትሊስት ወደ ስቶር እየተሰበሰበ እንደሆነ ነው የተነጋገርነው። አምባሳደር ረድዋን ያነሳው ግን ያው ተንጀብል የሆነ ነገር እንደው አሳማኝ ነገር ብዙም የታየበት አልነበረም ንግግሩ። ማሰም ሽኖች ናቸው። በኔ እይታ ማለት እኛ ግን እንደ ጋራ ምክር ቤት ኮሚቴው ውስጥ መካተት ሁሉ ፈልገን ጠይቀን ነበረም ኢንክሉሲቭ እሹ እንዲኖር እንደገና የብልጽግናና ና የህወሀት እንዳይሆን አካታች ይሁን አካቱን ብለን ነበረ። እድሉን አልተፈጠንም ነበር። ከዛ በኋላ አሁንም ቢሆን ያው ግልጠኝነቱ ኤክስትሪምሊ ይጎላል። እንደገና ባለው ትረንድ ደግሞ ነገሮች ከተፈጸሙም በኋላ እውነት አይወጣም። ላይክ አሁን መንግስት ጅቡቲ ላይ ኢንፎርማል ንግግሮች ነበሩ ቲሸርት ላይም ነበረ ያ ሁሉ እየተካካዱ ቆይተው ነበር። ፋይናሊ በህይወሀት ሳይድም እስከሚወጣ እንደገና አምባሳደር ረድዋንም እስካረጋገጡ ሰዓት ድረስ በክህደት ነው በሁለቱም ሳይድ የሄደውና ትረንዱ ራሱ ትረስት ለማድረግ አስቸጋሪ ሆነ። ኤክስትራ ማይል መንግስት መሄድ ይኖርበታል። በጣም ግልጽ መሆን አለበት። በትግራይ ክልል የተለያዩ አገልግሎቶችን ወደ ነበሩበት ለመመለስ የተጀመረውን ሂደት ያደነቁት ዶክተር ራሄል ይህ ተግባር ተጠናክሮ መቀጠል እንዳለበትም ገልጸዋል። ሰዎች የራሳቸውን ያስቀመጡትን ገንዘብ መጠቀም መቻል አለባቸው። ቤዚክ ውሃ፣ መብራት ስልክ፣ እነዚህን ቤዚክ ሰርቪሶች በሙሉ ኢንፍራስትራክቸሮቹ የህዝብ እኮ የግብር ገንዘብ ውጤት ናቸው፣ እና አትሊስት ህዝቡ የራሱን ገንዘብ መጠቀም መቻል አለበት። ሰርቪሱንም ደግሞ ይገባዋል እንደ ዜጋ፣ እና ያ ጥሩ ነው። አሁን ጅማረው ግን እስቲል ፈጥኖ መሄድ አለበት። ከዚህም በላይ ብዬ ነው ማምነው ለሰላም ስምምነቱ ትግበራ እንቅፋት ሆኖ የቆየው እምነት ማጣት ነበር ሲሉ ከዚህ ቀደም በትዊተራቸው የገለጹት አምባሳደር ሬድዋን ሁሴን ይህንን እንደገና ለማቀጣጠል ደፍረን ተነስተናል ማለታቸውም የሚታወስ ነው። የፌዴራል መንግስቱ ልዑካን በቅርቡ ታህሳስ 17 መቀሌ ባመሩበት ወቅት የተቀበሏቸው የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው ከልዑካን ቡድኑ አባላት ውስጥ አንዳቸውም ጠባቂዎቻቸውን ይዘው አለመምጣታቸው ትግራ ትግራይ ለሰላም ስምምነቱ ባላት ቁርጠኝነት ላይ ያላቸውን እምነት የሚያሳይ ነው ሲሉ በትዊተር ገጻቸው ጽፈዋል። የሰላም ስምምነቱን በተመለከተ የፌዴራል መንግስት ከፍተኛ ባለስልጣናት ታህሳስ 6 2015 ዓ ም ባደረጉት ውይይት የስምምነቱ አተገባበር መዘጌቱን እንደገመገሙ መገለጹን ተከትሎ በማግስቱ የፌዴራሉ መንግስት ልዑካን በመቀሌ ጉብኝት ካደረጉ በኋላ በሰላም ስምምነቱ ትግበራ ላይ ፈጣን ለውጦች እየታዩ መሆኑ ይታወቃል። ይህም ከተለያዩ የአገር ውስጥና የ የውጭ አካላት አድናቆት እየተቸረው ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ጸሐፊና የኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌ በሰጡን አስተያየት ግን የሰላም ስምምነቱ ዘላቂ እንዲሆን ከተፈለገ ሂደቱ አካታች በሆነ መንገድ ሊቀጥል ይገባል ብለዋል። በዋናነት ይሄ የህዝብ ጉዳይም ስለሆነ በሁለቱም ሳይድ አሁን በመንግስት በኩል በኢትዮጵያም ሳይድ ያለው ስቴክሆልደርስ በግልጽ የሚያውቁት ጉዳይ መሆን አለበት። አሁን ጊዜያዊ ሰላሙን የእነሱ የሁለቱ መነጋገር ሊያመጣ ይችላል፣ ግን ዘላቂ ሰላሙ ላይ ሁሉም ኢንክሉድድ መሆን አለበት። ኢንክሉሲቭ ሰላም ነው መፈጠር ያለበት እና በዛ አግባብ በሁለቱም ሳይድ ሊሰሩ ይገባል። ዘላቂ እንደሆን እኮ ይሄ የህዝብ ሹ ነው። ላይክ አሁን እየሄደ ያለው የብልጽግናና ህወሀት የኢህአደግ ሁለት ፍንካች ሹ በምን ተስማምተን እንሄድ እያሉ የሚሄዱበት አይነት ሁሉ እኮ እየመሰለ ይሄዳል። ግን ንግግሩ ያለው በመንግስትና በህወሀት መካከል ነው። መንግስታዊ ዲሲሽን እስከሆነ ድረስ አካታች መሆን አለበት። መንግስት እኮ የተፎካካሪ ፓርቲም የመንግስት ጠቅላላ የህዝቡ የትግራይም፣ የአማራው፣ የአፋሩ ሌላውም ብሄር ብሄረሰቦችን ክልሎችን ሁሉ ያካ የተካተተ ነው። ብልጽግና ሲሆን ስፔሲፊክ መስመር አለው የፓርቲ ግን እንደዛ የሚያስመስል ነገር አለውና እና በጣም ግልጸኝነትን ይጠይቃል፣ አካታችነትን ይጠይቃል ለዘላቂ መፍትሄ። ይህ በእንዲህ እንዳለ የህወሓት ቃል አቀባይና የትግራይ ክልል ተደራዳሪ ቡድን አባል አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ባስተላለፉት መልእክት ትክክለኛ አእምሮ ያላቸው ወይም በጤናማ መልኩ የሚያስቡ ሰዎች ሰላምን የማስከበርን አስፈላጊነት፣ ተፈናቃዮችን ወደ ቤታቸው የመመለስ በሰላም መንገድ ላይ የቆሙትን አጥፊዎች ድርጊታቸውን እንዲያቆሙ ማድረግን ለመቀበል አይቸገሩም ብለዋል። አቶ ጌታቸው ማንነቱን በግልጽ ባይጠቅሱም ከመረብ ማዶ ያለው አመራር ልዩነት እንዲፈጠር የሚለምን ይመስላል ሲሉ አክለዋል። የኤርትራ ኃይሎች በትግራይ ክልል መኖር ለሰላም ስምምነቱ ትግበራ እንቅፋት በመሆን ላይ እንደሚገኝ የህወሓት አመራሮች በተደጋጋሚ ሲገልጹ መቆየታቸው ይታወሳል። ይሁን እንጂ ካለፈው አርብ ጀምሮ የኤርትራ ኃይሎች ከትግራይ ክልል አክሱምና ሽሬ ከተሞች ለቀው በመውጣት ላይ መሆናቸውን እማኞችን ጠቅሶ ሮይተርስ መዘገቡ ይታወሳል። የኤርትራ ጦር ሙሉ በሙሉ መቼ እንደሚወጣ ግን ግልጽ አይደለም፣ ሲልም ዘገባው አክሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞው ምሽት ዝግጅታችንን ነው። የሰማችሁት የእለቱን አብየረ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ምዕራብ ይቅርታ ነሐሴ። ወደ መሆኒ ነው የምናልፈው። ወደ መሆኒ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ገለጹ። በድጋሚ ቅርታ እንጠይቃለን። ወደ ሚቀጥለው ዘገባ ለማለፍ ስል ነው ትንሽ የተደናገርኩት። ወደ ወደ ሁለተኛው አጋማሽ መጽሔት ዝግጅት ወደ ያዝነው ዘገባ ነው የምናልፈው። መሆኒ የሚገኙ ተፈናቃዮች ችግር ላይ መሆናቸውን ገለጹ። ነሐሴ ሁለት ሺ አስራ አራት ዓመተ ምህረት እንደ አዲስ በተቀሰቀሰው ውጊያ ምክንያት ከአላማጣ ከተማ ተፈናቅለው መሆኒ ከተማ የሚገኙ ተፈናቃዮች የተደረገላቸው ድጋፍ ባለመኖሩ ለችግር መጋለጣቸውን ገለጹ። የክልሉ አደጋ ስጋት ስራ አመራር ኮሚሽን በበኩሉ ለአዲስ ተፈናቃዮች እገዛ ለማድረግ ቀፍ ተቋማትን ምላሽ እየተጠባበቀ መሆኑን ገልጿል። ሙሉጌታ ጽባህ ነው ዘገባውን ያደረሰል። በትግራይ ክልል ደቡባዊ ዞን መኾኒ ከተማ ካላማጣ ከተማ ተፈናቅለው በተፈናቃዮች ማእከል ውስጥ ተጠልለው ያገኘኋቸው ወይዘሮ መድህን ካሳይ የተባሉ ለተፈናቃዮች የተደረገ የምግብ እርዳታ ባለመኖሩ ችግር ውስጥ ነን የምንገኘው ብለዋል። ጋ ልጆቼ ጋም በሽተኛ ባለቤት የሚዜ ቁጭ እያለው ምንም እዚህ ጋር ያገኘሁት ነገር የለኝም። ሕክምናም የለም። ራብም አለን። ምንጣፍ የለን፣ መኝታ የለን፣ ልብስም የለን። ምንለው ሰው ጨርቅም የለንም። የጸዳ ውሃ የለንም። የጸዳ መኝታ የለንም። በሽተኛ አለ፣ ልጆች ያዙ አሉ፣ እርጉዞች አሉ፣ አሁን የደረሱ አሉ። ወድቀናል እና መንግስታችን አንድ ፍትህ ቢያደርግልን የምንለው ነው። ጎይቶም ሰለሞን የተባለ ሌላ ተፈናቃይ በበኩሉም ለአንድ ወር ከሁለት ሳምንት ባላማጣት አስሮ እንደነበር ገልጾ፣ ሶስት መቶ አስራ ሁለት ሰዎች ታስረን ነበረ። ከዛ እስከ በር ተክላይ ሸኙ። እስከ በር ተክላይ ሸኝተው ከበር ተክላይ ነው ወደዚህ የመጣነው እኛ ማለት ነው። ምን ብለው ነው እስከ በር ተክላይ ሸኙ? ትግሬ በመሆናችሁ ወደ ትግራይ መሄድ አለባቸው የሚል እንትን ያመጡብን ሀሳብ ትግሬ ናቸው። ይሄ ደግሞ እናንተና የመለከትን ተብለን ተፈናቀል ነው። እስካሁንም ድረስ እሱ አልቆመም። ይሄ ነገር እስካሁንም ድረስ አለ። እየታሰሩ ናቸው ብ በየቀኑ ምንም አይነት ነገር አገዜ አልተደረገልን። ምንም አይነት ነገር እስካሁን ያየን አካል የለን። ዝም ብለን ትምህርት ቤት ውስጥ ያለ ነው። ምንም ምንጣፍ የለን። ምንም አይነት ነገር የለንም። በጣም የከፋ ኑሮ ነው እየኖር ነው ያለ ነው። ወይዘሮ ለተስዩም ፈንታ የተባሉ በበኩላቸው ወደ ቀያቸው ለመመለስ እንደሚናፍቁ ገልጸዋል። ኑሮ በጣም ከባድ ነው። ያው በየበረንዳ እየወደቅ በሽተኛ ከኛ የባሱ ከቤት ይደሩ እያልነ ከትምህርት ቤት እኛ ግን ትንሽ ጤና ያለን ስላለን እያልነ ከበረንዳ ነው የምናድር ያለ ነው። እያለቀስንም እየተያየነ እናድራለን ሰላም ነው ተብሎ እንትሄዳላችሁ ተባልን። ምንም አይነት ግን ተስፋ እስካሁን ድረስ ያየንበት ነገር የለም። ያው ሰላም ነው ይባላል። እርግጥ ከዛ ተኩስና ከዛ ጦርነት ከሞት ላይ ትንሽ ታግሰናል፣ ከጭንቀት ከራብና ከስደት ከመሄድ ሀገራችን ላይ ግን ተስፋ ቆርጠናል። ምኛ እኛ ሀገራችን ተምልሰን ስራችን እንሰራ ነው የምንፈልገው፣ የነበርንበት ሰላም ነው የምንፈልገው። ካላማጣ ከተማ ተፈናቅለው በመኮኒ የተፈናቃዮች ማዕከል የተመዘገቡ ከ አስራ ሰባት ሺህ በላይ ሰዎች እንዳሉ ከአስተባባሪዎች የተገኘ መረጃ ያሳያል። ከራያ አላማጣ ወረዳ ደግሞ ከስድስት ሺህ በላይ ተፈናቃዮች በመኮኒ ከተማ ውስጥ እንዳሉ ተገልጿል። ከራያ አላማጣ ወረዳ ቶኦ ከሚባል ቀበሌ የተፈናቀሉ ወይዘሮ ምሕረት ታደሰ የተባሉ በበኩል። አይደላቸውም። ምግብ የሚባል የለንም ከቤተሰብ እዛ እየለመነ እዛም ወጥተን ወደ ከተማ ገብተን እየለመነ መጥተንም ዝም ተኛበት እንትንም ኬንዳም በጣም አስቸጋሪ ነው ያለ ነው። ካሁን የደረሰን ነገር ምንም ነገር የለም። እህል የሚባልምና ና አይተኖሙ ስንተ ነው አናውቅም ሲባል እንሰማለን። ግን ምን መቼ ስንት ጊዜያችሁ ነው እዚህ ተፈናቃዮች? ሶስት ወራችን ይዘናል። ሁለት ወር አልፎ ሶስተኛ ወራችን ይዘናል። ግን ያገኘንበት ነገር ምንም ነገር የለም። አገዝ የሚባል ምንም አላገኘንም። ለምን ለምን አገዛ ያስፈልገንም? እኛ ወገን አይደለንም? እኛ ለምን ምን አረግነ እና አገዛ ያስፈልገናል። ሩድን ነው የምንለው። ምንም በቃ እዚህ ልጆች ይዘን ሰባት ስምንት ልጅ ይዞ እዛ አራሳሱ ይዞ እኛ አረገዎች አሉ። ብዙ ተፈናቃል ነው ያለን እኛ በውጭም፣ እኮ እዚህ እንዳልታመም ብሎ እኮ እዚህ ብራንዳውም የተኛለ በሰላም ስምምነቱ መሰረት እርዳታ ልናገኝ ይገባል፣ እንዲሁም መሰረታዊ አገልግሎቶች ሊከፈቱ ይገባል ሲሉ ነው ወይዘሮ ምህረት የተናገሩት። እኛ የምንለው ሰላም ነው የምንፈልገው። አሁኑም ሰላም ፈላጊ ነ ሰላም የሚባል እኮ በሽተኛ ከታከመ የቸገረው ሰው ታግዞ ቢሆን ነው ሰላም አግኝተ የምንለው እንጂ ተኩስ አቆመ ተብሎ ሰላም የሚባል እኮ ሰላም ተገኝቶ ሰውም ወደ ቀዬው ተመልሶ ነው እንጂ እንደዛ ሰላም ተብሎ እኔ እንደዛ አይነት ሰላም አለ ብዬ አልገምትም። ረድኤት ያገኝ ነው እንጂ የሕክምና ኢንተርኔት ሁሉ ስልክም ተዘግቶ አሁን ወደ ቤተሰብ ርዳን የምትሉበት ሰዓትም እኮ የለም። አገዘኝ የምትለው እኮ ሰው ያለው ሰው እኮ ከሰው ኮ ከተበድረህም ከሀብታም ትሰራለህ። ምንም ሲኖር ነው ባንኪ ቤት ስኖር ነው አይደለ እንዴ? ይሄ ግን በሁሉ ታንቀን ያለን። አሁን ግን የዓለም መንግስት ይሄን ነው ምለው። ሌላው ከወረዳዋ ላዕላይ ዳዩ ከተባለ ቀበሌ የተፈናቅለው በማዕከሉ ያገኘኋቸው አቶ ሀደራ መድህን የተባሉ አሁን ቅድሚያ የሚያስፈልገን የምግብ እርዳታ ነው ብለዋል። ማለት ረሃብ አለ፣ ጥማት አለ፣ ብርድ አለ። እዚህ በዚህ ስሚንቶ ላይ ነው እየተኛን ያለን። በጣም አስቸጋሪ ሆነብናል ማለት ነው ልጆች ይዘን አረጓጉች ይዘን ብዙ ችግር አለን ማለት ነው። እርዳታ የለም አልተሰጠንም። እስካሁን ረሃቡን መወገድ እንዳለበት እርዳታው መምጣት አለበት። ሌላ ሌላ ደግሞ ድጎማዎች መምጣት አለበት። በትግራይ ክልል የአደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያ ና ግብረ መልስ ዳይሬክተር አቶ ግብረ እግዚአብሔር አረጋዊ በክልሉ እንደ አዲስ በተፈጠረው ጦርነት ከ1.3 ሚሊዮን በላይ አዲስ ተፈናቃዮች አሉ ብለዋል። መኾኒ ውስጥ የሚገኙ ተፈናቃዮች ጨምሮ ሌሎችም እንዲታገዙ ለዓለም አቀፍ ተቋማት ጠይቀናል፣ መልስ እየጠበቅነን ብለዋል። መቐለ ከተማ ብከፊል ብርክዝ ወልቱ ናዛባልቲኦም ዘለዉ ናይ 3 ሽ ሽ ተጠቀምቱ ጥራሕ ሀገዘ ምዕዳለ በመቀለ ከተማ በከፊል ለአዲስ ተፈናቃዮች እርዳታ ተሰጥቷል። በርከት ያሉ ተፈናቃዮች ነው ያሉት። ከእነዚህ ለ139850 ተጠቃሚዎች ብቻ ነው እርዳታ እየተሰጠ ያለው። የእነዚህ እየተገባደደ ነው። ጥያቄው አቅርበናል። ተፈናቃዮች በርከት ያሉ ነው ያሉት። በየቤተ ክርስቲያኑ፣ በየትምህርት ቤቶች እንዲሁም ከማህበረሰቡ ጋር ነው ያሉት። ለእነሱ የተባለ እርዳታ እስካሁን አልተላከም። እሱ ጸድቆ እርዳታ ስጧቸው የሚል መልስ ነው እየጠበቅን ያለ ነው ነው ያሉት ተፈናቃዮች ለጊዜው ከህዝብ እየታገዙ ነው የሚገኙት ብለዋል አቶ ገብረ እግዚአብሔር። እየገባ ካለ የምግብ እርዳታ ለምን ለተፈናቃዮቹ ቅድሚያ አይሰጥም? ተብለው ተጠይቀው የመጣው እርዳታ ለሌሎች አስቸኳይ ምግብ ፈላጊዎች ነው ብለው የተፈናቃዮቹ የራሳቸው ሲመጣ ይሰጣቸዋል ብለዋል። ከሰላም ስምምነቱ በኋላ የምግብ እርዳታ መግባት መሻሻል እየታየበት ነው ብለው በመድኃኒትና አልሚ ምግብ እንዲሁም ሌሎች ምግብ ነክ ያልሆኑ እቃዎች ግን አነስተኛ ነው ሲሉ ገልጸዋል። ከስምምነቱ በኋላ ከ81 ሺ በላይ ሜትሪክ ቶን ሰብአዊ እርዳታ ገብተዋል። ከዚህ 73 ሺህ ሜትሪክ ቶኑ ምግብ ነው ብለዋል። ከግማሽ ሚሊዮን ሊትር በላይ ነዳጅም መግባቱ ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም። ወደ ተከታዩ ዘገባ እንውሰዳችሁ፣ ወደ ደቡብ ምዕራብ ኢትዮጵያ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዛሬ ቴፒ ከተማ ላይ ባካሄደው ጉባኤ የብሔር ብሔረሰቦች ምክር ቤት እንዲቋቋም ወስኗል። የክልሉ መንግስት ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌ የምክር ቤቱ መመስረት ለአካባቢው ማህበረሰብ የሚሰጠው ጠቀሜታ የጎላ ነው ብለዋል። የሚዛን ቴፒና የሐዋሳ ዩኒቨርሲቲ የሕግ ምሁራን በበኩላቸው በአስፈላጊነቱና ያስገኛል በሚባለው ጥቅም ላይ ጥያቄን ያነሳሉ። ባለሙያዎቹ የአፈጻጸም ውስንነት ያለበት መዋቅር ነው ሲሉም ይተቻሉ። ዮናታን ዘብዲዮስ ዝርዝራለሁ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳደር ነጋሽ ዋጌሾ የብሔረሰብ ምክር ቤት መመስረት የአካባቢውን ህብረተሰብ ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ሚናዊ ላቄ ነው ሲሉ ተናግሯል። የብሔረሰቦች ምክር ቤት መመስረት ማህበራዊና ሌሎች ኢኮኖሚያዊ እሴቶችን የሚያጎለብትበትን ሁኔታ ይፈጥራልም ብሏል። እያንዳንዱ ብሔረሰቡ አምስት የብሔረሰብ ተወካዮች በዘውን ምክር ቤታቸው በኩል ህጋዊ ውቅና አግኝተው እንዲወከል ተደርጓል። ከዚህም በተጨማሪ ከአንድ ሚሊዮን ቁጥር በላይ የሆነ የብሔረሰብ በተጨማሪ በአምስት ተወካዮች እንዲወከልም ተደርጓል። በአጠቃላይ የክልላችን የብሔረሰቦች ምክር ቤት በአስራ ሶስት ብሔረሰቦች የተወከሉ ሰባ የምክር ቤት አባላት ያጠቃልለ ይሆናል። ምክር ቤቱ በዛሬ ጉባኤው አቶ መቱ አኩን በዋና አፈ ጉባኤነት አቶ መሰለ ከበደን ደግሞ በምክትል አፈ ጉባኤነት በመምረጥ በሙሉ ድምፅ አጽድቋል። በሚዛን ቴፒ ዩኒቨርሲቲ የህግ መምህር የሆኑት አቶ ተግባሩ ተረፈ በአስፈላጊነት ላይ ጭምር ጥያቄ የሚቀርብበት የምክር ቤት አወቃቀር ነው ብሏል። የህገ መንግስቱ አርቃቂ ኮሚቴ ውስጥም ነበርኩኝ። እኛ ድራፍት ስናደርገው እንደውም አወተነው ነበረ። አንደኛው አያስፈልግም፣ ወጪ ነው የሚያስወጣው። ተቋማት መብዛታቸው ደቡብ ክልል ላይም የነበረው የብሄረሰቦች ምክር ቤት እዚህ ግባ የሚባል ስራ አልሰራም። ያን ያክል በጀት ኮንስቲ የሚያደርግ ነገር፣ ስለዚህ አያስፈልግም የሚል ነበረ ክርክሩ። በሌላ መልኩ ደግሞ በተለይ በተለይ ፖለቲከኞች ትልቁ ትኩረታቸው የህገ መንግስት ትርጉምን ጉዳይ ለፍርድ ቤት አንሰጥም የሚል አቋም አላቸው ወይም ባለሙያዎች አንሰጥም የሚል አቋም አላቸው። በሀዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የሆኑት ሽመልስ አሻገር በበኩላቸው የብሔረሰቦች ምክር ቤት ማቋቋም ጠቃሚ ነው የተለየም የተለየ ጥቅም አለው ተብሎ አይታሰብም። ኢንፋክት ግን ጥቅሞች ምንድናቸው? በዋናነት አንደኛው ትልቁ ጥቅም ተብሎ የሚታሰበው የህገ መንግስት መተርጎምን ነው። ስለዚህ ህገ መንግስታዊ ክርክሮች የሚከሰቱ ከሆነ የቃላት ትርጉም ሊሆን ይችላል። ተለያዩ ነገሮች ከህገ መንግስት መተርጎም ያስፈልጉ ነገሮች ሲከሰቱ ይሄ ብሔረሰቦች ምክር ቤት የመተርጎም ስልጣን አለው። ከብሔረሰቦች ምክር ቤት ጋር በተያያዥነት ደግሞ የአጣሪ ኮሚሽኑ ይቋቋመ ተብሎ ይታሰባል። እንግዲህ ሁለተኛው ትልቅ ስልጣን ተብሎ የሚታሰበው ማንነትን መወሰን። የምክር ቤቱ አባላት የሚመረጡበት መንገድ ህጋዊ አለመሆኑና ህግ ለመተርጎም የህግ እውቀት ደረጃቸውም አሳማኝ አይደለም ነው የሚሉት ረዳት ፕሮፌሰር ሽመልሳ ሻግሬምን ቢያንስ ቢያንስ ይወክለኛል የሚልህ ማህበረሰብ አንተን ሊመርጥህ ይገባል። ትክክለኛ የሆነ የውክልና ጥያቄ ማንሳት ይቻላል አንዱ የሚያቀባ ችግር ነው ብዬ ማስበውሱ። ሁለተኛ እውነት ስፔሻላይዜሽን ኖሯቸው ነው ወይ እዛም የሚቀቡት? ሕገ መንግስት የመተርጎም ስልጣን በተለያዩ ሀገራት እንደሚታወቀው የህግ እውቀት ይፈልጋል። ሕገ መንግስት የፖለቲካም ሰነድ ነው፣ የህግም ሰነድ ነው። እነዚህ ፖለቲካ ያቃሉ ተብሎ ይገመታል። ህግን ግን የሚመለከት እውቀታቸው በጣም አነስተኛ ነው። የክልሉ ብሔረሰቦች ምክር ቤት በክልሉ ሕገ መንግስት ላይ የክልሉን ሕገ መንግስት የመተርጎም የክልሉን የህገ መንግስት አጣሪ ጉባኤ የማደራጀት የክልሉ ብሔር ብሔረሰቦችና ህዝቦች በእኩልነትና በመፈቃቀድ ላይ የተመሰረተ አንድነትን እንዲያጠናክሩ ማድረግ የሚሉት ከተሰጡት ኃላፊነቶች ውስጥ ይጠቀሳሉ። ነገር ግን በሚዛን ቴፒ ዩኒቨርሲቲ የህግ መምህር የሆኑት አቶ ተግባሩ ተረፈ ግን እነዚህን ኃላፊነቶችን ሲወጡና የህዝብን ጥቅም ሲያስከበሩ አልተመለከትንም። ዳሩ ግን ዛሬ የተቋቋመው ምክር ቤት ይህንን ከግምት ማስገባት አለበት ብሏል። ብዙም የተለየ ጥቅም የሚያስገኝ አይደለም። በኮሚሽን እንደውም ይሄ ተቋም ሳያስፈልግ አድሆክ የሆነ ኮሚቴ ወይም ሌላ ባለሙያዎች ያሉት ኮሚሽን ቢቋቋም የተሻለ ይሆን ነበረ። ምክር ቤቱ በክልል ውስጥ የሚገኙ አስተዳደር እርከኖች መካከል ለሚነሱ አለመግባባቶች መፍትሄ ለመስጠት ጭምር መስራት አለበት ሲሉ ተናግሯል። የአዲሱ ክልል ሕገ መንግስት አንቀጽ ስልሳ አምስት ላይ የህገ መንግስቱን የመተርጎም መዋቅሮች መካከል በዞኖች በወረዳዎች መካከል በብሔረሰቦች መካከል የሚነሱ ግጭቶችን መፍትሄ መፈለግ፣ በነባሩ ክልል ላይ ይሄ ብሔረሰቦች ምክር ቤት እየሰራ ቢሆን ኖሮ ብዙ ሶሉሽኖች ይኖሩ ነበሩ። እነዚህ ግጭቶችን ማስወገድ ከተነሱም በኋላ ሶልቭ ማድረግ ይቻል ነበረ። ስለዚህ ኢፌክቲቭ አይደለም የሚል ክርክር ነው። በአንድ በኩል ኢፌክቲቭ አይደለም ማለት ግን ስራውን ስላልሰራ ተቋም አያስፈልግም ማለት ይሄ ተቋም ተቋቁሞ ስራውን እንዲሰራ ማድረግ እንጂ ተቋሙ ይወገድ ማለት ትክክለኛ ሎጂክ አይደለም የምል ሀሳብ ነው ያለው። በተቃራኒ ይጠቅማል የምሉ ሰዎች የሚከራከሩት ማለት ነው። ስለዚህ ተቋቁሞ በተለይ ግጭቶች ላይ መስራት ማንነት ጋር ተያይዞ የምነሱ ግጭቶችን መፍታት አለበት። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ስድስት የተለያዩ ዞኖችን በስሩ ይዞ ከወራት በፊት የተመሰረተ አስራ አንደኛው ክልል ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ፣ ሐዋሳም። ወደ ተከታዩ ዘገባችን ስንወስዳችሁ ደግሞ ወደ ድሬዳዋ ነው የምናመራው። የተቋረጡ ኢንዱስትሪዎች ስራ እየጀመሩ መሆኑ ተገለጸ ይላል አዲስ ቸኮል ያጠናቀረው ዘገባ። በተለያየ ችግር ምክንያት ስራ ቋርጠው የነበሩ ኢንዱስትሪዎች በተደረገላቸው ድጋፍ ስራ እየጀመሩ መሆኑን የኢንዱስትሪ ሚኒስቴር አስታውቋል። በሁሉም ዘርፎች ኢንዱስትሪዎችን በማስፋፋት በኢትዮጵያ ኢኮኖሚ ላይ ያለውን ድርሻ በአስር ዓመት ውስጥ በሶስት እጥፍ ለማሳደግ እየሰሩ መሆናቸውን የኢንዱስትሪ ሚኒስቴር አስታውቋል። በተለያዩ ዘርፎች በኢንዱስትሪ ውስጥ የተሰማሩ ባለ ሀብቶች ግን የተለያዩ ችግሮች እንዳሉባቸው ገልጸዋል። ወደ ዘገባው። ኢትዮጵያ ታምርት በሚል መርህ የአስር ዓመት እቅድ አውጥቶ እየተንቀሳቀሰ ያለው ኢንዱስትሪ ሚኒስትር እቅዱንና የእስካሁን አፈጻጸሙን በተመለከተ በድሬዷ ከተማ ከባለድርሻ አካላት ጋር ምክክር አድርገዋል። በዚሁ መድረክ ላይ ጥናታዊ ጽሁፍ ያቀረቡት የኢንዱስትሪ ሚኒስትሩ አማካሪ አቶ አስፋ አበበ ከስድስት ነጥብ ስምንት የዘለለ አደለም የኢኮኖሚ ድርሻ ማኑፋክቸሪንግ ኢንዱስትሪ በአስር ዓመት ውስጥ አስራ ሰባት ነጥብ ሁለት ድርሻ እንዲኖረው ለማድረግ ነው። ይሄ እንግዲህ እየጨመረ እያደገ ይሄዳል። የሚል ገወጪ ምርቶችን እስከ ዘጠኝ ቢሊዮን ድረስ ለማድረስ የምንችልበትን እድል ታላሚ ያደርገን የአስር ዓመት እቅድ ይዘን ነው እየሰራን ያለ ነው። የስራ እድል እንግዲህ በሚቀጥሉት አምስት ዓመታት አሁን ባለፈው ዓመት እስከ 254 አካባቢ ነው ስራ እድል መፍጠር የተቻለው። ይሄ ቁጥር ሄዶ እስከ አምስት ሚሊዮን ድረስ በአስር ዓመት ውስጥ መፍጠር አለብን ብልን ነው ታሳቢ አድርግን እየሰራን ያለነው። በምክክር መድረኩ ላይ የኢንዱስትሪ ክፍለ ኢኮኖሚ የግብዓት፣ የውጭ ምንዛሪ፣ የመለዋወጫ፣ የገበያ፣ የብድር፣ የሰለጠነ የሰው ሃይልና መሰል ችግሮች እንዳሉበት በአመራሮችና በኢንዱስትሪ ባለ ንብረቶች ተነስተዋል። ድሬ ስቲል በስድስት ሚሊዮን ብር ካፒታል ተቋቁሞ በ2020 ጃንዋሪ ላይ ነው ወደ ምርት የገባው። በአካባቢያችን ካሉ ብረት ኢንዱስትሪዎች ትልቁ ነው። ሀገራችን ባለው ሁላችንም ችግር ነው የፎሬን ከረንሲ እጥረት እና ከምርቱ ባህሪ አንጻር ምርቱ ከፍተኛ የውጭ ምንዛሬ የሚጠይቅ ጥሬ እቃ ነው የሚጠይቀው። በዛ ምክንያት ፐርፎርማንሳችን በጣም ባለፉት ሁለት ዓመታት ውስጥ 3.2% ብቻ ነው የሰራ ነው እና አሁን ምርት ካመረት ዘጠነኛ ወራችን ነው። በጣም ከፍተኛ ቻሌንጅ ውስጥ ነው ያለ ነው በአመት በየ ወሩ ዘጠኝ ሚሊዮን ብር ኤክስፔንስ አለብን ሰራተኞቻችንን አሳርፈን ና ያለ ነው እና እንደው ይሄ ችግራችንን ኮንሲደር ሊደረግ እና አሁን ምንበተሰቡ በአነስተኛ ዋጋ ዳቦ እያቀረብን የምንገኝ በተለይ በድሬዳዋ ላይ በቀበሌዎች ዙሪያ ላይ በብዙ ቦታዎች ላይ የዳቦ ስራ እየሰራን ህብረተሰቡ ተቀባይነት ያገኘን ሰዎች ነን። አሁን ላይ ግን ካለብን የትልቅ የስንዴ እጥረት ችግር የተነሳ ስራችን ተስተጓግሎ እኛም ሰራተኞቻችንን ወደኋላ ጎትተን በቤታቸው በረፍት አድርገናል። ስለዚህ በእናንተ በኩል የሚደረጉልን ድጋፎች ካሉ ስንዴ የምናገኝበት የተመቻቹ ሁኔታዎች እንዲመቻቹልን። ምንድን ነው እኔ በውጭ ምንዛሪ የሚገዙ እቃዎች በዙና የውጭ ምንዛሪው እንዲቀር ፍጠሩ ይሄ ነገር በጣም ቀላል ነው። ከእንደዚህ ከእንደዚህ ነገሮች ፍጠሩ ብዬ ተጽዕኖ ባደረስባቸው ልጆቹ ምንድነው ስድስቱም በአንዴ ነው ስራ የለቀቁት። ለመፍጠር አይደለም የሄዱት፣ ስድስቱም ስራ ለመልቀቅ ነው የሄዱት እና ከዩኒቨርሲቲ እንግዲህ የወሰድኳቸው የዩኒቨርሲቲ ግራጅዌት ያደረጉ ናቸው። ስለዚህ ስራ ፍጠራ ላይ በቃል እንዳልተሰራ ነው ያየሁት። በአገር አቀፍ ደረጃ ከ አራት መቶ አርባ በላይ ኢንዱስትሪዎች በልዩ ልዩ ችግሮች ስራ ቁመው የነበሩ ሲሆን እነዚህ ኢንዱስትሪዎች ያጋጠሟቸውን ችግሮች ለመፍታት በተደረገ ርብርብ 189 ኢንዱስትሪዎች ወደ ስራ መመለሳቸው ሚኒስትሩ አቶ መላኩ አለበል አስታውቀዋል። በድሬዳዋ ደረጃም ስራ ካቆሙ ዘጠኝ ኢንዱስትሪዎች መካከል ስድስቱ ወደ ስራ እንዲመለሱ መደረጉን የንግድና ኢንዱስትሪ ቢሮ ምክትል ኃላፊው አቶ አብዲ ሙክታር አስታውቀዋል። በመድረኩ ከተጋበዙ የኢንዱስትሪ ባለንብረቶች የተነሱ ጥያቄዎችን በተመለከተም የድሬ ስቲል ወደ ስራ እንዲመለስ ኃላፊነት ወስደው እየተንቀሳቀሱ መሆናቸውን ከንቲባ ከድር ጀዋር አስታውቀዋል። ድሬ ስቲል ከዘጠኝ ወር በላይ የመቆሙ ጉዳይ አብዛኛው ከአራት መቶ በላይ ሰራተኞችን እንግዲህ ኢንቢሌንስ የተገነባው ፋብሪካ ያለ ስራ ሲቀማል በጣም ያማል። ከዛ ውጪ ደግሞ የመንግስትን እዳም ይኖራል ብድር የመመለስ ከዚህ አኳያ ኦልሞስት ከአህመዱም ጋራም ተነጋግረናል። እዚህ ያለው ባለፈው የተወሰነው በማዕዲ ሚኒስትር እሱን አሳይመንቱ ኔሮሲጅ ያለው በአጭር ጊዜ ተረፈ መቶዎችና ሌሎች ወደ ፋብሪካው ገብቶ ስራ እንዲያ እንዲያገኙ የማድረግ ስራ እንዲያስቀጥሉ የማድረግ ስራ ነው ሚሰራው። እና የሰለጠነ ሃይልን በተመለከተ ለተነሱ ጥያቄዎች ደግሞ ሚኒስትሩ አቶ መላኩ ምላሽ ሰጠዋል። በዓለም ላይ ኢምፓየር የነበሩ ሀገራት አሉ። መጀመሪያ እስከ አስራአምስት ሰማኒያ ድረስ ቻይና ቆየች። ከዛ ስፔን መጣች። ከዛ ኔዘርላንድ መጣች። ከዛ ዩኬ መጣች። ከዛ አሜሪካ መጣች። አሁን ቻይና ወደ ላይ ምናም ተቋረቁማለች። ሁሉም ግን ሁሉም የሚከተሉት ኤዱኬሽን ላይ ነው፣ ኢኖቬሽን ላይ ነው፣ ኮምፒተንሲ ላይ ነው። ከዛ በኋላ ነው ትሬድ ሚሊተሪ ምናምን እያ የሚቀጥለው። ስለዚህ ኤዱኬሽን ላይ ትኩረት ካደረግ፣ ኢኖቬሽን ላይ ትኩረት ካደረግ፣ ኮምፒቲሽን ላይ ኮምፒተንት የሆነ ኢንቫይሮንመንት መፍጠር ከቻል እነዚህን ነገሮች ልንቀይራቸው እንችላለን። እነዚህም ደግሞ ከዩኒቨርሲቲዎች ውጭ ሆነን ልናመጣቸው አንችልም እና በተለይ ከተጀመሩ ትስስሮች አኳያ እዚህ ላይ የተጀመረው ትስስር የበለጠ ማጠናከር አስፈላጊ ነው የሚል እምነት አለኝ። ካንተ ጋር የተያሉትን ነገሮች እናነሳለን። ነው አቶ ዮብ ያነሳው የስንዴ ጥረትን በተመለከተ ሰሞኑን ተነጋግረናል። በቂ ስንዴ ያለ እንደ ሀገር ኤክስፖርት ከምናደርገው ስንዴ ጋር በተያያዘ አንዳንድ ሲሰራ የነበረ ስራ ነው አሁን ገበያ ላይ የተወሰነ ጥረት የታየ ሚመስለው እሱም ሊስተካከል በቀደም ማክሰኞ ዕለት ውሳኔ ስላገኘ አሁን ገበያ ላይ በበቂ ሁኔታ ታገኛላችሁ። ስለዚህ ስንዴ ለፋብሪካዎቹ የሚበቃ ስንዴ ስላለን ችግር አይሆንባቸውም። በብድርና የውጭ ምንዛሪ እጥረት እንዲሁም በዓለም አቀፍ ተጽዕኖዎች የተነሳ ከኢንዱስትሪዎች ለሚነሱ ችግሮች በሚፈለገው ልክ ምላሽ መስጠት አለመቻሉ ሚኒስትሩ አቶ መላኩ አለበል ተናግረዋል። ይሁንና ሚኒስትሩ አጽንኦት ሰጥተው የተናገሩት በተቋማት ግንባታ አስፈላጊነት ላይ ነበር። በሰው ኃይልም በገበያም በጥሬ ዕቃም ብዙ አቅሞች አሉ ያሉት አቶ መላኩ ፈጣን ምላሽ ሰጪ የመንግስት ተቋም መገንባትና በፌዴራልና በክልሎች ያሉ ተቋማትን ተቃናጅተው እንዲሰሩ ማስቻል ለብዙ ችግሮች መፍትሄ ይሆናሉ ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል የዜናና የትንታኔ መጽሔት የሚስተናግዱበት ክፍለ ጊዜ ተጠናቀቀ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ በፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እንውሰዳችሁ ወደ ቤንሻንጉል ጉሙዝ ክልል ነው የምናልፈው። ከቤንሻንጉል ጉሙዝ ክልላዊ መንግስት ጋር የሰላም ስምምነት በመፈረም ከነ ታጣቂዎቻቸው ወደ ክልሉ የገቡ ሸማቂ ቡድን አዛዦች ከስምምነቱ ወዲህ በክልሉ ሰላም መስፈኑን ተናግረዋል። የቤንሻንጉል ህዝቦች ነጻነት ንቅናቄ ብሕነን መሪ አብዱል ወሃብ መሀዲ ሰላሙ ዘላቂ እንዲሆን ለማድረግ የበኩላቸውን እንደሚወጡ ገልጸዋል። የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ጉህዴን ሊቀመንበር ግዳይን ጉደታ በበኩላቸው በአካባቢው አሁን ሰፍናል ያሉትን ሰላም ለማስቀጠል እንደሚሰሩ ገልጸዋል። የናኮር መልካ ነው ዘገባው እንደሚከተለው ይቀርባል። አቶ አብዱልዋሃብ ማዲ ከቤኒሻንጉል ጉሙዝ ክልላዊ መንግስት ጋር የሰላም ስምምነት ተፈራርሞ ወደ ክልሉ የተመለሰው የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሔነን ጦር መሪ ናቸው። በታሳስወር መጀመሪያ ከክልሉ መንግስት ጋር በተደረገው ስምምነት ታጣቂዎች ከህብረተሰቡ ጋር እንዲቀላቀሉ የታድሶ ስልጠና በመውሰድ ላይ መሆናቸውን ገልጸዋል። ከዚህ በኋላ በሰላምና ልማት ላይ እንደሚሰማሩ ስምምነት ላይ መደረሱን ገልጸዋል። አቶ አብዱል አብዱልዋሃብ በአሁኑ ጊዜም ዘላቂ ሰላምን ለማስፈን ስላላቸው ቁርጠኝነት አብራርተዋል። የኢትዮጵያ መሬት ሰፊ መሬት ነው፣ በፍቅር ይሰፋል፣ በሽግር ጊዜ ግን ይጠባል። ስለዚህ እኛ ሰላም መርጠን ወደ ህዝባችን እንድንቀላቀልና ልማታችን በጋራ ሆነን እንለመዋለን። አሁን እኛ ሰላም አይተን ህዝባችን ሰላም ይወዳሉ። የኢትዮጵያ ህዝብ ደግሞ በሙሉ ሰላም ይወዳሉ። እኛ በሰላም መንገድ ከተከታተለን በሰላም ስምምነት ላይ ደርሰን ወደ አገራችን የመለስንበት ምክንያት አገራችን አንድ ላይ ሆነን ከክልላችን እንዲለማ ነው። የክልላችን እንዲበለጸገን ማድረግ ነው። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ግሁዴን ሊቀመንበርና በቤኒሻንጉል ጉሙዝ ክልል የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ግራኝ ጉደታ አሁን የሰፈነውን አንጻራዊ ሰላም ለማስቀጠል እንደሚሰሩ ገልጸዋል። ለአንዴና ለመጨረሻ ዘላቂ ሰላም ለማምጣት ከክልሉ መንግስት ጋር በቅርበት ለመስራት በጣም ወሳኝ ነው አንዳንድ ችግሮችን ሲከሰት በጋራ ተወያይቴን መፍትሄ ማፈላለግ፣ እንደገና ህዝቡ ውስጥም ገብቶ ስለ ሰላሙ እንዲዘከሩ በየጊዜ በይቅድ እየተመራ ወደ ታች እየተወረደ ከህዝቡ ጋር ማወያየት በጣም ወሳኝ ነው የሚሆነው። ሁለቱም አመራሮች በክልሉ አንጻራዊ ሰላም በመስፈኑ ተገኙ ስላሏቸው ለውጦችም ተናግረዋል። አሁን እኛ መሬት ላይ የወረደ ነው። በክልላችን በጥሩ ሁኔታ እየሄድን ነው። ፌደራል መንግስት ደግሞ እየተከታተለን ነው። ሁላችን ያየን ሰላም በቤንሻንጉል ሰላም እየሰፈነ ነው ያለ። ሌሎች ደግሞ ሰላም እየሰፍናል እንሻላ ጥሩ ሰላም እንዲሆንና የኛ አጀንዳዎች እንዲፈጽሙልን ተግባራዊ እያደረጉ ነው። ህዝብ ከህዝብ ለማገናኘት ስጋት ስለነበረ፣ ለምሳሌ ያሶ ወረዳ አጋሎ ሜቲ መኪና ሄደም ነበረ። አሁን በአሁኑ ሰዓት ተዘግተው የነበሩ መንገዶች እነዚህ ተከፍቶ ግንኙነት ተጀምሮ የተገባዩ ነው። ከዚህ በከማሽ ሰዳል ወረዳ የሚያገናኝ የበጋ መንገድ ነው። ከዚህ ከስም ሁኔት በኋላ በህዝብ ጉልቤት ወጣቶችን አስተባብረን ከጀመርን በኋላ መንግስት ደግሞ በግራዴር እንዲጠርግ ስራ ተጀምረዋል። አሁን ስራ ላይ ነው ያሉ። በቁጥር ባይገልጹም አብዛኞቹ ታጣቂዎች በሰላማዊ መንገድ እጅ መስጠታቸውን ጠቁመው ለቀሩትም የጊዜ ገደብ መቀመጡን አስረድተዋል። የተሰጠ የነበረ ጊዜ ያልተመለሱ ታጣቂዎችም ካሉ እስከ ሁለት ወር እንዲመለሱ የሚል ነበረ እና ስለዚህ እስካሁን ድረስ በኛ በኩል በርካታ ታጣቂዎች ከስምምነት በኋላ ለምሳሌ፣ ሲያስቸግረን የነበረ ጉባ ወረዳ በርካታ ታጣቂዎች ገብተዋል። ወደ ከተማ ከማሺ ደግሞ ሙሉ በሙሉ ገብተዋል። መተከልም ሰዳል ወረዳ ያለውም የተወሰነ ግለሰቦች ካልሆኑ ገብቶ ከህብረተሰቡ ጋር እየተቀላቀሉ ነው ያለው። ታጣቂዎቹ የቤንን ሰራዊት ዳድሶ ላይ ናችሁ። ምን ያህል የሚሆኑ ጥሩ አልያዝኩም። ብዙ ናችሁ። ዘጠና ፐርሰንት ገብተዋል። የቀረ ደግሞ በዚህ ሰላም ላይ የገቡ ነው። ሀገራችን ክልላችን ነፃ ይሆናል። አሊ ምንም ውጊያ የጢት ድምፅ አይሰማም። በመንግስት በኩል እስረኞችን ለመልቀቅ ተገብቶ የነበረው ቃል ሙሉ በሙሉ እንዳልተገበረ አቶ አብዱልዋሀብ እና አቶ ግራኝ ተናግረዋል። ሁለት ሺህ አስር ጀምሮ እስከ ሁለት አስራ አንድ ወዲህ የታሰሩ በፖለቲካ እንዲፈቱ አንደኛ እሱ ነው። ከሶስት መቶ ሀምሳ በላይ የሚሆን የጎይድን አባላት እና ምሁራኖች እስር ቤት ነው ያሉ። እነዚህ ሰዎች መተከል ዞን፣ እና ከማሺ ዞን፣ አሶሳ ዞን ነው ያሉ። እስካሁን ድረስ በምህረት ይፈታሉ ሲባል የነበረ እንዲፈቱልን ብለን እስካሁን ድረስ ብናቀርበም በመንግስት በኩል ምንም እንትና የተደረገ ነገር የለም። ብሄንን እና ጎዴን የሰላም ስምምነቱ ተግባራዊነትን ለማስተጓጎል ጥረት የሚያደርጉ ሰላምን የማይወዱ ያሏቸው ማንነታቸውን ያልገለጿቸው አካላት እንዳሉ በመጠቆም መንግስት እነዚህን እንዲቆጣጠርላቸው ማሳስበዋል። በዚህ ዙሪያ ከክልሉ ፖሊስ ኮሚኒኬሽን እና ጸጥታና ሰላም ግንባታ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ላሁኑ አልተሳካም። የክልሉ መንግስት ከዚህ ቀደም የሰላም ስምምነቶችን ከታጣቂ ቡድኖች ጋር ሲፈጽም የታሰሩ ሰዎች ህጉ በሚፈቅደው መሰረት መሰረትና ለሰላም ሲባል ይቅርታም ተደርጎላቸው የሚፈቱ እንደሚኖሩ ገልጾ ነበር። ለታጣቂ ቡድኖቹ አባላትም ከታድሶ ስልጠና በኋላ የስራ እድል ለማመቻቸት እና በክልሉ ሰላም ሰላምና ልማት ዙ ዙሪያ በጋራ ለመስራት መግባባት ላይ መደረሱንም ጭምር መገለጹ ይታወሳል። በክልል ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ እንደተፈናቀሉ መዘገቡ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ ወደ ተከታዩ ዘገባችን ስናልፍ የማክሰኞ ምሽት ንግድና መጣኔ ሀብት ይሆናል። መጪው የገናን በዓል ምክንያት በማድረግ የአቅርቦት ክፍተት እንዳይፈጠርና ህብረተሰቡ ላልተገባ ዋጋ እንዳይጋለጥ በአዲስ አበባ ባሉ ክፍለከተሞች በተመረጡ 126 የእሁድ ገበያና ሌሎች በዓሉን ታሳቢ ያደረጉ የተከፈቱ ባዛሮች በዓል በመጣ ቁጥር የሚወሰዱ ጊዜያዊ እርምጃዎች እንጂ ዘላቂ መፍትሄ የሚያመጡ አይደሉም ሲሉ ባለሙያዎች ተናገሩ። ደረጀ ደስታ ይህንን ጉዳይ በተመለከተ ለዛሬ ማክሰኞ ምሽት ንግድና ምጣኔ ሀብት እንደሚከተለው ይዞታል። የፊታችን ቅዳሜ ለሚከበረው የገና በዓል መንግስት የኑሮ ውድነትን ታሳቢ በማድረግ የምርት እጥረትና የዋጋ ጭማሪ እንዳይፈጠር መዘጋጀቱን የንግድና ቀጠናዊ ትስስር ሚኒስቴር ኃላፊዎች ትናንት ለመንግስት መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አስታውቀዋል። የፌዴራል ህብረት ስራ ኮሚሽን ከቅዳሜና እሁዱ ገበያ በተጨማሪ በአዲስ አበባ የዋጋ መረጋጋት ያመጣሉ በሚል 137 ሸማች ማህበራት የተለያዩ ምርቶችን በኤግዚቢሽን እና ባዛሮች ስላቀረቡ ህብረተሰቡ በተመጣጣኝ ዋጋ የሚፈ ልገውን ምርት እንዲሸምት የሚል ጥሪ አቅርበዋል። ይህ በአዲስ አበባ ገበያ በተለይም በመርካቶ ዋጋ ላይ ተጽዕኖ አሳድሮ ይሆን? በመርካቶ ሾላና ሽሮ ሜዳ አካባቢዎች በአገር ውስጥ ቱሪዝም ስራ መሰማራታቸውን የሚገልጹት አቶ የአየህራድ ተስፋዬ እንዲህ ይላሉ። እቃ ላይ ስለ እውነት ከሆነ ከእለት እለት ትንሽዬ ጨመር እያለ የሚታይ ነገር አለ። ምናልባት ቀነሰ ጥሩ ነው የሚባል ነገር የለም። ሁሉም አይተም ባይሆን ይቀርባል ነው እንጂ ቀነሰ የሚባል ነገር ብዙንም፣ የአንዳንዱ አይተም ላይ አይቻል አቅምም ቀነሰ የሚለው ዋጋ ያን ያክል የሰማሁት የለኝም። ስለ እውነት ከሆነ መንግስት በአንድ ወቅት እጅግ ሰማይ ወጥቶ የነበረውን የዘይት ዋጋ ለማረጋጋት ዘይት ገዝቶ ማስገባቱን አስታውቆ ነበር። አሁንም አለመረጋጋቱ የቀጠለ በመሆኑ የኢትዮጵያ ንግድ ስራዎች ስራ ያጅ አቶ ቀጸላሸው አረጋ 43 ሚሊዮን ሊትር ዘይት ግዢ መፈጸሙን ትናንት በሰጡት መግለጫ አስታውቀዋል። ስማቸውን መግለጽ ያልፈልጉት የአዲስ አበባ ነዋሪ የተባሉትን ባዛሮች ወይም የኤግዚቢሽኖች ገና አለማየታቸውን ገልጸው አሁን ስላለው የገበያ ዋጋ ግን ይህን ብለውናል። ያው እንዳልኩ የገበያውን አላየሁትም፣ ግን እንደዛ የሚባል ነገር ነበር። ኤግዚቢሽኖችም ነበሩ የተዘጋጁ ኤግዚቢሽኖች እኔ አልገባሁም፣ ግን አለ የሚባል ነገር አለ። አሁን ባለው ሁኔታ እንዴት ነው እርሶው እየተቋቋሙት ነው ገበያውን? ምንድን ነው ዘይት ነው ዘይት አንድ ሺህ ብር ነው ያለው። ዱቄት ተባብር ነው ያለው። ማለት የተለየ ነገር የለውም፣ ቅናሽ የለውም። ቅናሽ የሚባለው ነገር ማለት ነው፣ ከነበረው ከነበረው። አዎ ባለፈው ከወጣው አልቀነሰም እንዴ? አንድ ሺህ ብር ነው አሁንም፣ አንድ ሺህ ብር ነው እየገዛ ነው ያለው ሱቅ ላይ። በአማራጭነት ተዘጋጅተዋል ስለተባሉት የጎዳና ላይ የድንኳን ገበያዎችና ባዛሮች አቶ ያየህራድ እንዲህ ይላሉ። ቦታው አሁን ለምሳሌ ከተማው ላይ እንዳጠቃላይ አሉ እንደዚህ ቴንቶች ተጥለው፣ ቅድሚያ ከሳምንት እና ሁለት ሳምንት በፊት በዓል በሚሆንበት ጊዜ ኦቤስ ነው የተለመደ አያለው ሎንግ ስታንዲንግ የቆየ ነገር ነው። አሁንም ቢሆንም ዛሬ እንዳጋጣሚ ሆኖ ዋናውን ብርቱ ላይ ምዕራብ ሆቴል አካባቢ ላይ አሁን አይቻለሁ። አለ ቴንት ነው። በጣም አቅርቦት አለ። የሌዘር አቅርቦት፣ ስፓይሲዎች፣ ዶቄቶች አይነት፣ እንደገና ደግሞ የምግብ ፓውደሮች አይነት ሽሮ፣ የተለያዩ ፖሬጆቹን ላሉ ልብስ የሀገር ውስጥም ሆነ ልብስ ኮተን ፕሮዳክቶች፣ ቀሚሶች፣ ጫማ፣ ቤልትና አለ አይቻለው፣ አቅርቦቱ እና ከኖርማሉ ሽያጭ ስለሆነ እስከሆነ ይቀንሳል። መንግስት አማራጭ ናቸው ባላቸው ገበያዎችና በመደበኛው ገበያ መካከል ያለውን ልዩነት እንዲገልጹልን የጠየቅናቸው አቶ ያይህራድም ተከታዩም ብለዋል ልዩነቱን ያክል እንኳን ስራ ብዬ ኢንቴንሽናሊ አላወዳደርኩትም ግን አሁን ሁለት መቶ ሶስት መቶ ሊትር ቢያንስ የሚሆን አሁን ቺሊ ሶስ አይነት ሚጥሚጣ ወይም ድቁስ ነው በርበሬ ነገሮችን አሁን እንደነሱ አይነት ኖርማል አሁን ሱቅ ሄደን መቶ ብር ልናገኛቸው የምንችለውን ሰባ አምስት ብር አምስት ብር ልዩነት የሚኖረው ልክ እንደዚህ አይነት ነገር ነው ያየሁት። በእርግጠኝነት ከኖርማል ሱቅ ሄደን ከምንገዛው ለውጣል። በስሱ ለውጥ አለ። የምጣኔ ሀብቱ ባለሙያ ፕሮፌሰር መንግስቱ ከተማ የመንግስት ውሳኔ ጊዜያዊ ፎይታን ሊሰጥ መቻሉን ይገልጻል ይገልጻሉ። ለአጭር ጊዜ በተወሰነ ደረጃ ገበያውን ያረጋጋል ራይ ነው፣ አቅርቦትን ስለሚያሻሽል ማለት ነው። በተወሰነ ደረጃ በተለይ ከተሞች አካባቢ የነበረው አቅርቦት ላይ አቅርቦት መጠኑ ስለሚጨምር፣ ሁለተኛ ደግሞ ገበያውን ልናረጋጋ ይሄን እየሰራን ነው የሚለው መልእክት በራሱ ሸማቹም የሻቹም አእምሮ ላይ የሚያሳድረው የተወሰነ ተጽዕኖ ስላለ፣ ለዚህ ለአመት ባለ ለተባለው ለአጭር ጊዜ ገበያውን ሊያረጋጋ ይችላል። ከተሞች አካባቢ ለዘለቄታውስ? ሲሉ ለጊዜው ነው ያሉት፣ ለዘለቄታ ያለው ምን ያህል ምንድ የሚኖረው ፋይዳ ምንድን ነው የሚመስሉት? ልክ ነው። ያው የዋጋ እንግዲህ ግሽበቱ ላይ እኛ እንደዚህ አይነቱ ችግሩን ለጊዜው ለማክሰም ይሄ ኮሚቴ እየተቋቋመ የሚሰራው አይነት ያው ዘላቂ ነው ብል ብል ብዬ እኔ አላምንም እንደ አንድ ሰው ማለት ነው። በዋናነት መሰራት ያለባቸው ዋጋ ግሽበቱን ለመቀነስ መሰራት ያለባቸው መሰራት ይኖርባቸዋል። እንዲህ ችግሩ ሲከሰት ኮሚቴ እየተዋቀረ እንዴት እንቀንስ የሚል እሳት የማጥፋት አይነት መሆን ያለበት አይመስለኝም። በዋናነት ምርትን የማሳደግ ስራ ከፍተኛ ደረጃ መሰራት ይኖርበታል። አዲስ አበባ ብቻ ነው ወይ የኢትዮጵያ ሕዝብ ብለው የሚጠይቁት የምጣኔ ሀብቱ ባለሙያው ዶክተር ፍቃዱ ገላው እቅዱን ይተቻሉ። አዲስ አበባ ብቻ ነው ወይ ኢትዮጵያ? በክፍለ ሀገራት ምን ያህል ተደርጓል? ሌሎች ከተሞች ላይ፣ አጎራባች ከተሞች ላይ ተመሳሳይ እርምጃ ካልወሰድክ ገበያ በራሱ ጊዜ እዛ የተሻለ ዋጋ እስካለ ድረስ በተለያየ መንገድ በብላክ ማርኬት፣ በጥቁር ገበያ ወጦ እዛ በውድ ምርት ከአዲስ አበባ ወደ ተለያዩ ቦታዎች ይነገዳል ማለት ነው። እና ይሄ አንደኛ፣ እንደዚህ አይነት የገበያ ማረጋጋት ስራዎች ሁሉን አቀፍ መሆን አለባቸው። ሰፋ ባለ አገር አቀፍ ደረጃ ካላካሄድካቸው በአንድ ከተማ የምታደርገው ገበያ ማረጋጋት ብዙ ውጤታማ ይሆን መንግስት ሊያቀርባቸው የሚችላቸው እንደ ስኳር አይነት ነገሮች ያጠራቀመውን የተወሰኑ ሸማቾች ሰዎች ላይ አቅርቦ የተወሰነ አረጋጋሁ ሊል ይችላል። ግን ዘላቂም አይደለም። ምን ያህል ሰው ይደርሳል? ለምን ያህል ጊዜ ያረጋገዋል? ምን ያህል ምን ያህል ዝግጅት ተደርጎበት ነው በአንድ ሳምንት ጊዜ ውስጥ ይህንን ማረጋጋት ስራ እንስራለን ይላል መንግስት። ይልቁንም የገበያ ማረጋጊያ መሰረታዊ መርሆችን መከተል አለበት የሚሉት ዶክተር ፍቃዱ ተከታዩን አክለዋል። በመሰረታዊነት በዚች ሀገር ላይ ይሄንንም ሆነ ማንኛውም ገበያ ዋጋ ለማረጋጋት ዋናው መሰረታዊ መሳሪያ የገንዘብን ፍሰት ወደ ገበያ የሚረጨውን ናሽናል ባንክ ወይም ብሔራዊ ባንክ ያንን ቁጥጥር የማድረግ በመጠኑ የማድረግ ነው። መንግስትም ይሄ ኤክስፓንሽነሪ የሚሉት ፖሊሲ ዝም ብሎ ከፍተኛ ኢንቨስትመንት አንዳንዱ ፋንሲ ኢንቨስትመንት ነው። እንደዚህ አይነት ኢንቨስትመንቶችን ቆጣቢ የሆነ የመንግስት ወጪ ስርዓት አሁን መንግስት መዋቅሩን ራሱ ብታይ በአንድ ወረዳ ላይ አምሳ ካቢኔ ያለበት ሀገር ነው እና የመንግስት መዋቅሩ ራሱ ልጥጥ ብሎ የመንግስት ወጪ በየቦታው ኢንቨስት የሚያረጋቸው አንዳንድ ብዙም ኢኮኖሚ ላይ ትርጉም የማያመጡ የግንባታና የኢንቨስትመንት ስራዎች። በተጨማሪ መንግስት ራሱ መዋቅሩን ከአቅም በላይ ኢኮኖሚው መሸከም ከሚችለው በላይ ለጥጦታል። ያ የከፍተኛ የገንዘብ የመንግስት ወጪን የሚያሳድገው ነው። ትልቁ መሰረታዊ መፍትሄ ግን እንደ እኔ ገበያ መር የሆነ የመንግስት ጣልቃ ገብነት በኢኮኖሚ ላይ በማምረትም ሆነ በመቆጣጠር የመንግስት ጣልቃ ገብነት በጣም የቀነሰበት ሊበራላይዝ ብታደርግ ማርኬት በራሱ ይረጋጋል። የውጭ ምንዛሬን ለገበያ ቢተው በተወሰነ ጊዜ ሊያደር ሾክ ሊፈጥር ይችላል። ያን ሾክ አብዞርብ የምታደርግበት ወይም ያንን መናጥ ሊፈጥር ይችላል። መጀመሪያ ላይ ያንን የሚሸከም የተወሰነ ገንዘብ ይዘህ ለገበያ ቀስ በቀስ ብትለ ራሱ ያ ራሱ ውጭ ገበያውና የአገር ውስጥ ገበያው ፍትጊያ ገበያን ያረጋጋዋል። ተወዳዳሪዎችን መጨመር ነጻ የሆነ ገበያ መፍጠር ዋጋን ያረጋጋል። ሞር ወደ መንግስት መር፣ መንግስት ተቆጣጣሪ፣ መንግስት አምራች፣ መንግስት አከፋፋይ፣ መንግስት ራሽን የሚያደርግ ባረካው ቁጥር ጥቁር ገበያም እየተፈጠረ ዋጋም ደግሞ በየጊዜው እየናረ ነው የሚሄደው። ነዋሪዎችና ባለሙያዎቹን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ስለዚህ የማክሰኞ ምሽት የንግድና ምጣኔ ሀብት መሰናዶ ሳንወጣ ወደ ናይጄሪያ እንወስዳችኋለን። በናይጄሪያ የዋጋ ግሽበት ባለፈው ኅዳር ወር እንደገና ከፍ ማለቱን የሀገሪቱ የስታቲስቲክስ ቢሮ አስታወቀ። ቢሮው ያወጣው አዲሱ የሸማቾች ዋጋ ሰንጠረዥ እንደሚያሳየው በጥቅምት ወር 21.9 ከመቶ የነበረው የዋጋ ግሽበት በኅዳር ወር 21.47 ከመቶ አሻቅቧል። በአሶሺየትድ ፕሬስ የተጠናቀረ ዘገባ ነው፣ ቆንጅታየ እንደሚከተለው ታቀርበዋለች። የናይጄሪያ ብሔራዊ የስታቲስቲክስ ቢሮ እንደሚያስረዳው በድንገት የምግብ ዋጋ ለማሻቀቡ አንድም ለፈረንጆች ገና በዓል ሸማቹ የሚፈልገው ምግብና ሌላውም ሸቀጣሸቀጥ መብዛቱን፣ የናያራ ዋጋ ስላሽቆለቆለ ከውጭ ሸቀጥ ለማስገባት የሚጠይቀው ዋጋ መጨመሩ በምክንያትነት ተጠቅሷል። በሀገሪቱ ባለው አለመረጋጋት ምክንያት የምግብ ምርት በከፍተኛ ደረጃ መቀነሱንና ይህም የምግብ ዋጋን እንዲያሻቅብ ማድረጉንም የስታቲስቲክስ ቢሮው ጠቅሷል። የምጣኔ ሀብት ባለሙያው ኦጉንሶላ አኪንቱኔ ኢማኑኤል እንዲህ ሲሉ ነው ሁኔታውን የሚያስረዱት። የዋጋ ግሽበቱ እየጨመረ ነው። በመሆኑም ብዙ ናይጄሪያውያን ወደ ድህነት አዘቅት እየወረዱ ነው። ይህ የሆነበት ምክንያት በየክፍለ ሀገሩ የምግብ ዋጋ በየወሩ እያሻቀበ ስለሆነ ነው። የናፍጣ ዋጋም ጨምሯል። የምግብ አቅርቦት ለሚያጓጉዙት መኪናዎች ያስፈልጓቸዋል። በአገሪቱ ዙሪያ ያለው አለመረጋጋትም የዋጋ ግሽበቱ እንዲቀጥል አድርጓል። የመሰረታዊ የምግብ ዋጋ ማለትም እንደ ሩዝ፣ ቦሎቄ፣ ስኳር፣ ድንች፣ አታክልትና የዶሮ ስጋ የመሳሰለው እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ሐምሌ ወር ያነሳ መጨመሩን ቀጥሏል። ብዙ ሚሊዮን የሀገሪቱ ዜጎች የዋጋ ንረቱን ለመቋቋም ተስኗቸዋል። ፕሬሸስ ሺኒዱ የሰባት ልጆች እናት ሲሆኑ በንግድ ስራ ነው የሚተዳደሩት። ቤተሰባቸውን መመገብ እያቃታቸው መሆኑን ይናገራሉ። አንዳንድ ጊዜ እንደ እግዚአብሔር ፈቃድ በቀን ሁለቴም በላለን አንዳንድ ቀን ደግሞ አንዴ ብቻ ነው የምንበላው። ወደ ማታ አራታችንን እንበላለን። አለዚያም ጠዋት ቁርስ ከበላን ማታ እንዲሁ እናድራለን። አንዳንድ ቀን ደግሞ የሚበላ የሚሰጠን ሰው እግዚአብሔር ይጥልልናል፣ እንበላለን የናይጄሪያ መንግስት በሚቀጥለውም አመት የዋጋ ግሽበቱ ከአስራዎቹ ቤት እንደማይወርድ በአማካይ ስሌት 17.6 ከመቶ ሆኖ እንደሚቆይ ነው የተነበየው። ፕሬሸስ ቺኒዱ ለመደብራቸው የሚሆነውን ሸቀጣሸቀጥ ለመግዛት ገንዘብ እያጠራቸው መሆኑን ተናግረዋል። ለውዝ የምሸጥበት ሱቅ አለኝ። አሁን ግን ኑሮ በጣም ስለከበደ እንደ ድሮ በጆንያ ለመግዛት አልቻልኩም። አሁን ልጆቹም እያደጉ ነው። ብዙ ነገር ይፈልጋሉ። ናይጄሪያ ከአፍሪካ ሀገሮች ትልቁን ኢኮኖሚ የያዘች ሀገር ስትሆን ከዋና ዋናዎቹ የነዳጅ አምራች ሀገሮች መካከልም አንዷ ነች። ይሁን እንጂ ሙስናው፣ የጸጥታው መደፍረስ፣ ያስተዳደሩ ብልሹነት ብዙዎችን ለችግር ዳርጓል። ለአፍሪካ ሀገሮች ራሳቸውን በምግብና በተያያ ሸቀጣሸቀጥ መቻል በንገብጋቢነት አስፈላጊ መሆኑ እየተነገረ ነው። የዓለም ባንክ እንዳስታወቀው በየአመቱ የአፍሪካ ሀገሮች ከውጭ ምግብ ለማስገባት ከ43 ቢሊዮን ዶላር በላይ ያወጣሉ። ከሁለት ዓመታት በኋላ ማለት እንደ አውሮፓውያን አቆጣጠር በ2025 ወደ 110 ቢሊዮን ዶላር እንደሚያሻቅብም ተተምቢዋል። አፍሪካ የራሷን ምግብ ብታመርት ወጪዋ አብዝቶ ሊቀንስላት እንደሚችል ኢኮኖሚውን የሚከታተሉ ጠበብት ይናገራሉ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን።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 የተከበራችሁ አድማጮች፣ የምሽቱ ዝግጅታችን ተጠናቋል። ሰዓታችንም ተጠናቋል። በነገራችን ላይ አድማጮች፣ አርብ ምሽት ልዩ የገና ዋዜማ መሰናዶ ይኖረናል። በተለይ በሁለተኛው አጋማሽ የበዓል ገበያ ምን ይመስላል የሚሉ ጉዳዮችን የምንዳንሰስ ይሆናል። ለዛሬው ግን አብቅተናል። ሳስተናግዳችሁ ያመሸው ጽዮን ግርማ፣ ስርጭቱን ከስቱዲዮ ስታቀናብርልን የቆየችው ብርሃን ኃይሉ ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበ እንመለከታችኋለን። ሰላም ደናደሩ